Face of America. የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ለደቡብ ሱዳን ፕሬዚዳንት ሳልቫኪር ዛሬ ጠዋት ስልክ ደውለው በሱዳን ሕዝብ አርነት ጦር አባላት መካከል ከትናንት በስቲያ እሁድ ሌሊት የተጫረ ውጊያ ያሳሰባቸው መሆኑን ተናግረዋል። አንዳንድ የማህበረሰብ አባላትም የጥቃት ኢላማ ማደረጋቸው እንዲሁ ያስጨነቃቸው መሆኑን ሚስተር ባን አመልክተዋል። ጁባ በሚገኘው የተባበሩት መንግሥታት ድርጅት ቅጥር ግቢ ውስጥ ለመጠለል መግባታቸውን ዋና ጸሐፊው ጠቁመው ከመካከላቸው የሚበልጡት ሴቶችና ሕጻናት መሆናቸውንም ተናግረዋል። bajo ¿no, ፈጥኖ እንደሚረጋጋና ሲቪሎችም ወደ የመኖሪያቸው ያለ ስጋት ሊመለሱ የሚችሉበት ሁኔታ እንደሚፈጠር ሚስተር ባን ያላቸውን እምነት ለፕሬዝዳንት ሳልቫኪር ገልጠዋል ሁሉም ወገኖች በጠብ የመፈላለቅ ስሜታቸውን ፈጥነው እንዲያቆሙም የጠየቁት ዋና ጸሐፊ ባንኪሙን መንግስቱም ሁኔታውን በትዕግስት እንዲይዝና ያለ አንዳች የጎሳ ልዩነትም ለሁሉም እኩል ከለላ እንዲሰጥ አሳስበዋል። መንግስት ተቃዋሚዎቹን ለውይይት እንዲጠራና ሰላማዊ መፍትሄም እንዲፈልግ የተባበሩት መንግስታት ዋና ጸሐፊ ባንኪሙን የደቡብ ሱዳን ፕሬዝዳንት ሳልቫኪርን ጠይቀዋቸዋል። አሁን የዕለቱ አብይ ርዕስ የደቡብ ሱዳን ፕሬዝዳንት የፖለቲካ ተቃዋሚዎቻቸው ደጋፊዎች መፈንቅለ መንግስት ሞከሩብኝ ባሉ ማግስት ዛሬ ማክሰኞ በዋና ከተማይቱ ጁባ የተኩስ ልውውጥ ቀጥሎ ውሏል። በእውከቱ ቢያንስ ሃያ ስድስት ሰዎች መቀጠላቸውና በሺዎች የሚቆጠሩ ሲቪሎች መፈናቀላቸውን የመንግስቱ ባለስልጣናት ተናግረዋል። የሱዳን መንግስት ሁኔታውን በቁጥጥር ስር አውያለሁ ካለ በኋላ ውጊያው መቀጠሉ ያሳሰባቸው መሆኑን የዩናይትድ ስቴትስ ባለስልጣናትም ተናግረዋል። ጎረቤቶቿ ሱዳንና ኬንያም እንዲሁ ስጋታቸውን እየገለጹ ነው። ከናይሮቢ ጌብ ጃስሎ፣ ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ጄፍ ሴልዲን፣ ከቪኦኤ አፍሪካ አገልግሎት ፒተር ክሎቲ ያጠናቀሯቸው ዘገባዎች አሉ። እነዚህንና ሌሎች ምንጮችን አካቶ ሲያበቃ ሰለሞን አባተ የሚከተለው ነው። የዋና ከተማይቱ ጁባ መንገዶች በወታደሮች እየተጠበቁ ቢሆንም በከተማይቱ ዙሪያ አልፎ አልፎ የሚሰሙ ተኩሶችና የከባድ መሳሪያ ድምፆች ውጥረት አስፍነው ውለዋል። በደቡብ ሱዳን ጦር ጠቅላይ እዝ ውስጥ ትናንት በወታደሮች መካከል ውጊያ ከተቀሰቀሰ በኋላ ፕሬዚደንት ሳልቫኪር ትናንት ሰኞ የሌሊት ሰዓት እላፊ ጥለዋል። ግጭቱ እንዴት እንደተፈጠረ ገና ግልጽ ባይሆንም ሁከቱ የቀድሞ ምክትል ፕሬዚደንት ሪክማቻር ደጋፊዎች ሞክረውታል ከተባለው መፈንቅለ መንግስት ጋር የተያያዘ መሆኑን وغن <applause> تنغروال ትናንት ሙሉ ቀን ያለፈው በተፈጠረው ሁኔታ የተደናገጡና ግራ የተጋቡ የጁባ ነዋሪዎችና እንግዶች በያሉበት መጠለያ ብጤ አግኝቶ ለመሸጎጥ ሲሯሯጡ ነበር። እኒህ ሴት በጁባው የመንግስታቱ ድርጅት ቅጥር ግቤ የተጠለሉ ናቸው። ብዙዎች እየሸሹ እንደነበርና አንድ ሕፃን በጥይት ተመቶ መገደሉን ማየታቸውን ነው የሚናገሩት። በሁከቱ ምክንያት 14 ሺህ ሰው መፈናቀሉንና የቀረው ሰው በየቤቱ ተጠልሎ እንደሚገኝ የእንግሊዙ ፍሬዲ ድርጅት ኦክስፋም የደቡብ ሱዳን ቢሮ ዳይሬክተር ኤማ ጄን ድሩ ለቪኦኤ ከጁባ በስልክ ገልጸዋል። አብዛኛው ሰው በተባራሪ ጥይት ላለመመታት እኛ እንዳደረግ ነው ሁሉ በየቤቱ ተደብቆ ነው ያለው። በአሁኑ ጊዜ ጁባ ዙሪያ ሁኔታው የማያሳስበው ወይንም ያልነካው ሰው ያለ አይመስለኝም። በሌላ በኩል ደግሞ ለውጊያው ተጠያቂ ናቸው የሚባሉ ሰዎችን የጸጥታ ኃይሎቹ ቤት ለቤት እያሰሱና እያደኑ መሆናቸው ታውቋል። ሪክ ማቻር የት እንዳሉ ለጊዜው ባይታወቁም በርካታ የቀድሞ ሚኒስትሮች ግን በቁጥጥር ስር ውለዋል። የሚስተር ኪር ዋነኛ ተች ናቸው የሚባሉት ማቻር ራሳቸው ለፕሬዚደንትነት የመወዳደር ሐሳብ እንዳላቸው ካሳወቁ ወዲህ ፕሬዚደንት ሳልቫኪር ባለፈው ሐምሌ ባካሄዱት ሹምሽር ከቦታቸው እንዳነሷቸው ይታወሳል። የኒውዌር ጎሳ አባል በሆኑት ሚስተር ኪርና ሲሆንና የድንካ ጎሳ አባል በሆኑት ሚስተር ማቻር መካከል የተፈጠረው ክፍተት፣ እንዲሁም ጋል በረድ የሚለውን በሁለቱ ጎሳዎች መካከል የሚታየውን የመካረርና የግጭት አዝማሚያ ሊያባብሰው ይችላል የሚል ስጋት ያሳደረባቸው መሆኑን ዓለም አቀፍ ታዛቢዎች እየገለጹ ነው። መሪዎቹ የጎሳዎችን ግጭት ሊያጭር ከሚችል ማንኛውም አድራጎት እንዲቆጠቡ የተባበሩት መንግሥታት የሱዳን ልዩ ልዑክ ሂል ደ ጆንሰን ዛሬ ባወጡት መግለጫ አሳስበዋል። ከቪኦኤ ጋር የስልክ ቃለ ምልልስ ያደረጉት የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርየል ቤንጃሚን የኩዴታው ሴረኞች የተለያዩ ጎሳዎች አባላት መሆናቸውን በመግለጽ የተቀሰቀሰውን ስጋት ክብደት አጣጥለዋል። ነገሩን የጎሳ ጉዳይ ለማስመሰል የሚጥሩ አንዳንድ ወገኖች አሉ። ሰዎች ወደዚያ አዝማሚያ እንዳያዘነብሉም እንዲህ አይነቱን አስተሳሰብ ማስወገድ ይገባል። ቤንጃሚን ማርየል አክለውም በቁጥጥር ስር ያሉት ሰዎች በራሳቸው ቃላት ንጹሐን መሆናቸውን ለማረጋገጥ ወደ ፍርድ ቤት እንደሚወሰዱ ተናግረዋል። በሌላ በኩል ደግሞ ትናንት ሰኞ በሁከቱ ወቅት ለደቡብ ሱዳናቻቸው ሳልቫኪር ስልክ ደውለው ያነጋገሯቸው የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር የደቡብ ሱዳን ጸጥታ ለሁለቱም ሀገሮች ጥቅሞች አስፈላጊ መሆኑን እንደገለጹላቸው የሱዳን መንግስታዊ ዜና ወኪል ሱና ዘግቧል። ሚስተር ኪርም የሀገራቸው ሁኔታ የተረጋጋ መሆኑን ያረጋገጡላቸው መሆኑን ሱዳን ትሪቢዩን በዌብሳይቱ ያወጣው ዘገባ አመልክቷል። የኬንያ መንግስትም በጎረቤት ደቡብ ሱዳን የተፈጠረው ሁኔታ እንዳሳሰበው ትናንትና ሆኖ አሳውቋል። በሀገሪቱ ውስጥ መረጋጋት ፈጥኖ እንደሚሰፍን የኬንያ መንግስት ያለውን ተስፋ የመንግስቱ ቃል አቀባይ ማኖዋ ኤሲፒሱ ገልጸዋል። ሁሉም ነገር በቁጥጥር ስር መሆኑ አስደስቶናል። ደቡብ ሱዳን ወደ ሙሉ መረጋጋት እንደምትመለስ እናምናለን። ኢሲፒሱ አክለውም ኬንያ ከሳልቫኪር ጎን እንደምትቆም አረጋግጠዋል። እንደ ደቡብ ሱዳን ጎረቤት ከፕሬዝደንት ሳልቫኪር እና ከቡድናቸው ጋር ትከሻ ለትከሻ እንቆማለን። የኬንያው መንግስት ቃል አቀባይ አክለውም አስፈላጊ ሆኖ ከተገኘ ናይሮቢ ለደቡብ ሱዳን ሕዝብ ማንኛውንም ድጋፍ ለመስጠት ዝግጁ መሆኗን አረጋግጠዋል። ተረጋጉ፣ ኬንያ ወዳጃችሁ ሆነች፣ ልትተማመኑብን ትችላላችሁ ብለዋል የኬንያው መንግስት ቃል አቀባይ ማኑዋ ኤሲፒሱ ደቡብ ሱዳን የወቅቱ ሊቀመንበሩ የኬንያ የኬንያው ፕሬዚደንት ኡሁሩ ኬንያታ የሆኑት የምስራቅ አፍሪካ ሀገሮች ማህበረሰብ የሚባለው ስብስብ የወደፊት አባል ሳትሆን እንደማትቀር ይሰማል። የዩናይትድ ስቴትስ ባለሥልጣናትም የደቡብ ሱዳንን ሁኔታ አይኖቻቸውን በቅርብ ተክለው እየተከታተሉ መሆናቸውን አስታውቀዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር ሁኔታውን በቁጥጥር ስር መዋላቸውን ከገለጹና ሰዓት ላፊም ከደነገጉ በኋላ ሰው ወደ የመሸሸጊያው እንዲገባ የሚያሳስቡ የተኩስ ድምፆች በአቅራቢያው ባሉ መንገዶች ላይ ይሰሙ እንደነበር ጁባ የሚገኘው የአሜሪካ ኤምባሲ አስታውቋል። ዋሽንግተን ላይ የውጭ ጉዳይ መሥሪያ ቤቱ ቃል አቀባይ ሜሪ ሃርፍ መግለጫ ሰጥተዋል። ሁኔታው በጣም የሚዋዥቅ ነው። መከታተላችንን እንቀጥላለን። በአካባቢው ካለው የግጭት ታሪክ መረዳት እንደሚቻለው ያሉ ሜሪ ሃሪፍ አሜሪካ ሁከቱ ሊስፋፋ ይችላል የሚል ስጋት እንዳላ ጠቁመዋል። ያ ሁኔታ እንዲፈጠር አንፈልግም። ለዚህም ነው ወገኖች ልዩነታቸውን በሰላማዊ መንገዶች እንዲፈቱ የምናሳስበው። ሆኖም ግን በእርግጥ ስጋት አለን፣ እንከታተለዋለን። ዩናይትድ ስቴትስ ለሱዳንና ለደቡብ ሱዳን የሰየመቻቸው ልዩ ልዑኳ ዶናልድ ቡት ለቪኦኤ እንደገለጡት ዩናይትድ ስቴትስ መፈንቅለ መንግስት ተካሄዶ ነበር በር ለማለት ዝግጁ አይደለችም፣ ነገር ግን ሁኔታዎች ገና ግልጽ አይደሉም ብለዋል። ውጥረቶች እየተካረሩ ሲመጡ ስንሰጋ ቆይተናል። የተፈጠረው ሁኔታ ምን እንደሆነ ግልጽ ስዕል እንዲኖረን ደቡብ ሱዳን ጁባ ውስጥ ብዙ ወገኖችን እያነጋገርን ነው። ሌሎች ዘገባዎች አንዳንድ የቀድሞ የደቡብ ሱዳን መንግሥት ባለሥልጣናት ከአገሪቱ ለመውጣት መንገዶችን እየፈለጉ መሆኑን እየጠቋቆሙ ነው። የአሜሪካ ኤምባሲ ግን በእነርሱ በኩል እስከ ትናንት ሰኞ ድረስ ከለላ የጠየቀ ወይም የተሰጠው ማንም የፖለቲካም ሆነ ወታደራዊ ባለስልጣን እንደሌለ አስታውቋል።